እግዚአብሔር አምላካችንን እናመሰግናለን። ዛሬ ደግሞ የምንመለከተው ዮሐንስ 11 ላይ ያለውን ትንሣኤና ህይወት እኔ ነኝ ብሎ ጌታ ኢየሱስ የተናገረውን ቃል ነው እና ባለፈው ትዚላችሁ እንደሆነ ዛሬ አምስተኛ ቀናችን ነው። አምስተኛ ተከታታይ ነጥቦችን ነው እያየን ያለነው፣ ሐረጎች ናቸው ጌታ ኢየሱስ ክርስቶስ እኔ ነኝ እኔ ነኝ እያለ የተናገረበት እና እነዚህ በሙሉ የሚገኙት ዮሐንስ ወንጌል ውስጥ ናቸው ነው። በተለያየ አጋጣሚ፣ በተለያየ ሁኔታ ህዝቡ ጌታ ኢየሱስ ክርስቶስ ማን እንደሆነ እንዲረዱ ጌታ ኢየሱስ ስለ ራሱ ነው የሚናገረው። አሁንም አሁንም ሰዎች በዚህም ዘመን ጥያቄ አላቸው ጌታ ኢየሱስ ማን ነው የሚል የተለያዩ የሃይማኖት ፍልስፍናዎች የዚህ የዓለማዊው ዓለም እና የሰዎች በሰዎች እውቀት የተባለ የተለያየ የክርስትናም ሰርክል ውስጥ እንኳን ስለ ጌታ ኢየሱስ ክርስቶስ ያላቸው አመለካከት በጣም ትክክል ያልሆነ ነው። ስለዚህ ጌታ ኢየሱስ ማንነቱን በተለያየ አጋጣሚ ለሰዎች እየተናገረ ነው እና እዚህ ጋር እንግዲህ ባለፈው እንዳያችሁት አራቱን ነገሮች ነው ያየነው። ጌታ ኢየሱስ በመጀመሪያ የህይወት እንጀራ ነኝ እኔ ብሎ ነው የተናገረው። ማንም እኔን የሚበላ ማለት እኔን የሚያምን እኔን በውስጡ ያደረገ በእምነት የዘላለም ህይወት እንደሚኖረው ነው የተናገረው። ሁለተኛ እኔ የአለም ብርሃን ነኝ ብሎ ነበር። ያኛው ዮሐንስ ወንጌል ምዕራፍ ስድስት ላይ ነው። እኔ የዓለም ብርሃን ነኝ የሚለው ደግሞ ዮሐንስ ወንጌል ምዕራፍ ስምንት ላይ ነው እና የሚከተለኝ በብርሃን ይመላለሳል እንጂ በጨለማ አይመላለስም ብሎ ተናገረ። ሶስተኛው ዮሐንስ ወንጌል ምዕራፍ አስር ላይ የነበረው ነው። እኔ የበጎች በር ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል እና ህይወት ውስጥ ነው የሚገባው በእኔ የሚገባ ሰው ብሎ ጌታ ኢየሱስ እንደተናገረ አይተናል። ያለፈው ሳምንት ደግሞ እዛው ዮሐንስ አስር ላይ ጌታ ኢየሱስ ምን አለ? እኔ መልካም እረኛ ነኝ ብሎ ተናገረና አስደናቂ የሆነ የእረኝነት ባህሪውንና ጥበቃውን ሲናገር እንደነበረ ተመልክተናል። ዛሬ ደግሞ የምንመለከተው አምስተኛው ነው። ስድስተኛውና ሰባተኛውን ከመጣ በኋላ እናያለን። ከኢትዮጵያ ከመጣ በኋላ አምስተኛው ላይ ጌታ ኢየሱስ ቅድም አጼ በተደጋጋሚ የነገረን ዮሐንስ 11 ቁጥር 25 ላይ ጌታ ኢየሱስ እኔ ምንድነኝ አለ ትንሣኤና ህይወት ነኝ ብሎ ነው የተናገረው። እና ይሄ አምስተኛው ነው። እነዚህን እኔ ነኞች የጌታ ኢየሱስን እኔ ነኞች በአይምሯችን ብንይዝ እና በልባችን ብንይዝ ሰይጣን ዓለምም ስጋም ኃጢአትም እንደፈለገው ሊያሽከረክረን አይችልም፣ እና እምነታችን ይጠነክራል፣ ህይወታችን ይታደሳል፣ መጽናናት ሁል ጊዜ ይኖረናል። ጌታ ኢየሱስ እንዳለው እንደሆነ ስለምናምን እና በመጀመሪያ ታዲያ ዛሬ በምናገርበት ክፍል የመጀመሪያ የማደርገው የጥቅሱን አውድ ነው። ጥቅሱ ይሄ ዮሐንስ 11 ቁጥር 25 ላይ ያለው ጥቅስ ምን አይነት አውድ ውስጥ ነው ያለው? ማለት ኮንቴክስቱ ማለት ነው። እና ምን አይነት ነገር ውስጥ ነው ያለው? እንደምታስቡት፣ ያው ብዙዎቻችን መጽሐፍ ቅዱስን ያነበብን እንደምናውቀው ዮሐንስ ወንጌል ምዕራፍ 11 አንድ ትልቅ ክስተት የተከሰተበት ክፍል ነው። ጌታ ኢየሱስ ክርስቶስ የሚወደው ሰው ማአላዛር የሚባል ሰው ታሞ ነበረ። አላዛር የሚባለው ሰው ሁለት እህትማማቾች አሉት፣ ማርታና ማርያም የሚባሉ በዛን ጊዜ የታወቀ ቤተሰብ ነው፣ ይሄ የአላዛር፣ የማርታና የማርያም ቤተሰብ እና ግን ደግሞ በጣም የሚገርመው ከአይሁዳውያን ለየት ባለ ከሌሎቹ አይሁዳውያን ለየት ባለ መልክ ጌታ ኢየሱስን የሚያመልኩ ወንድምና እህት ማማቾችና ወንድሞች ነበሩ እና ጌታ ኢየሱስ አላዛርን የወደው ነበር ይላል ቃሉ። እና ለምንድን ነው ጌታ ኢየሱስን ያመነ ሰው ከመሆኑ እየተነሳ ነው። እኛን ሁላችንንም ጌታ ኢየሱስ ክርስቶስ ይወደናል። እና ታዲያ ማርታና ማርያም ወንድማቸው ታሞ ለጌታ ኢየሱስ መልእክት ላኩ የምትወደው ታሟል። ናና ባክ እርዳን ብለው ምዕራፍ 11 ሲጀመር ላኩ። ጌታ ኢየሱስ ዘገየ። ይሄ ያልታሰበ ያልተጠበቀም ነገር ነው። ማርታና ማርያም በጣም ሳያዝኑ አይቀሩም። ጌታ ኢየሱስ ግን ዘገየ። ወዲያው አላዛር ሞተ። ከዛ በኋላ በአራተኛው ቀን ነው ጌታ ኢየሱስ ክርስቶስ ወደ አላዛር ወደ ማርታና ማርያም ቤት የሄደው እና ይህንን እንደውም በአራተኛው ቀን በመሄዱ የጌታ ኢየሱስ ደቀ መዛሙርት እኛም ደግሞ ከሱ ጋር እንድንሞት እንሂድ ምናምን ብለው የተለያየ ጥሩ አምብሊቪንግ የሆነ የማምን አይነት አስተያየት ሁሉ ሲሰጡ እንደነበረ እዚህ ክፍል ውስጥ ተጽፎ እናገኛለን። ቅድም ግን እኔ አፄ እንዲያነብ ያደረግኩት ከ17 ጀምሮ ያለውን ነው። ከዛ በፊት ያለው ይህንን የመሰለ ነገር ነው። አሁን ጌታ ኢየሱስ ክርስቶስ ተነግሮት ዘግይቶ በራሱ መለኮታዊ ፈቃድ በአራተኛው ቀን ከደረሰ በኋላ በነገራችን ላይ አንድ ሰው አይሁዳውያን እምነት አላቸው። ለሶስት ቀን ያህል የመዳን የመነሳት፣ እንደገና የመዳን ተስፋ አለው ይላሉ። ሶስት ቀን ካለፈው በኋላ ግን የመዳን ተስፋ የለውም ማንኛውም ሰው። ስለዚህ ያ ተስፋ በሙሉ ሙጥጥ ብሎ ካለቀ በኋላ ነው ጌታ ኢየሱስ ክርስቶስ ማርታና ማርያም ቤት እየመጣው፣ ልክ እንደመጣ ማርታ መምጣቱን ሰማች እና እዚህ ጋር እንደምታዩት ጌታ ኢየሱስ ክርስቶስ ሲመጣ መምጣቱን ሰማችና ወደ ጌታ ኢየሱስ ወዳለበት ቦታ መጣች። ከዛ በኋላ ከጌታ ከኢየሱስ ጋራ ንግግር አደረገች። ወንድሜ አንተ ብትኖር ኖሮ አይሞትም ነበር ብላ ጠየቀችው። ቁጥር 21፣ 22 ይህንን ነው የሚያሳየው እና ማርታ ኢየሱስ ጌታ ሆይ፣ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው ምናልባት አላዛር ይነሳል የሚል ተስፋ ኖሯት እንደሆነ መገመት ይቻላል። እዚህ ጋር ጌታ ኢየሱስ ግን ምን አላት? ወንድምሽ ይነሳል አላት። ማርታ ቀጥሎ አዎ፣ ልክ ነው፣ በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለች። እና እዚህ ጋር ውይይቱን እንደምትመለከቱት አሁን ይነሳል ሳይሆን በትንሣኤ ቀን ይነሳል። ምናልባት ማርታ ጌታ ኢየሱስ ክርስቶስ ስለ ሙታን ትንሣኤ ሲያስተምር ሳትሰማ የቀረች ሰው እንዳልሆነች መገመት ትችላላችሁ። እና ስለዚህ አዎ በመጨረሻ ቀን ሰዎች ሁሉ ሲነሱ ወንድሜ ይነሳል እና አሁን ኖኖኖ የሚል አይነት መልስ ነው የሰጠችው ለጌታ ኢየሱስ። እና በዚህ ውይይት ውስጥ እንዳለች አሁን ማርታ ወደ ቤት ገብታ ለማርያም ነገረቻት። ማርያም እህቷ ደግሞ መጣችና ተመሳሳይ ነገር ተናገረች። አንተ ወንድሜ እዚህ ብትኖር ኖሮ ወንድሜ ባልሞተም ነበር አለች። ቁጥር ሰላሳ ሶስት ቁጥር ሰላሳ ሁለት ላይ ነው እንደዚህ ያለችው እና ቁጥር ሰላሳ ሶስት ላይ ማርታ ማርያም ማልቀስ ጀመረች እና ስለዚህ ቁጥር ሰላሳ ሁለት ማርያምም ኢየሱስ ወዳለበት መታ ባየችው ጊዜ ከእግሩ ላይ ወድቃ፣ ጌታ ሆይ አንተ በዚህ ኖረ ብትሆን ኖሮ ወንድሜ ባልሞተም ነበር የቁጭት ነገር ነው የሚናገሩት አንተ ባለመኖር ነው ወንድሜ የሞተው በተዘዋሪ መንገድ ብትኖር ኖሮ አይሞትም እና እርግጠኛ ሆነው ነው ጌታ የሱስ አለመኖሩ እንዲሞት ወንድማቸው የሆነ የመሰላቸው ግን አጠቃላይ ሁኔታው ጌታ ኢየሱስ ክርስቶስን ነክቶታል ይሄ እዚህ ጋር ትንሽ አስተያየት መስጠት እፈልጋለሁ ምንድን ነው መሰላችሁ ነገሩ ሰዎች ወንድማቸው እህታቸው ባላቸው ሚስታቸው ወይ ልጃቸው ወይ አባት እናት ሲሞት ሰዎች ያዝናሉ ይህ የተለመደ ነገር ነው። በቅርብ ቀን እኛ በጣም የምናቀው ሰው በጣም እኔ በተለይ ቤተሰቡም የሚያውቀው ሰው እንግሊዝ ሀገር ሞተ እና በጣም የሚወደድ ሰው ነው እና ደውዬ አንዳንድ ሰዎችን አነጋግር ነበር። እናት አባት፣ እህት፣ ወንድም፣ ልጅ የለውም ሰውየው። በሁለተኛው ጦርነት የዓለም ጦርነት ላይ ተሳትፎ የነበረ ሰው ነው። ጌታን በጣም የሚወድ ሰው ነው እና ሰው ሁሉ ይወደዋል። ደግሞ ከዛ የተነሳ እና ያው ደውዬ አንዳንድ ሰዎችን አነጋግረ ነበር እና ዩኖ ምን አሉ በቃ አብሮን በነበረ ጊዜ ታቃለ ምን አይነት ነገር እንደነበረን ግን የት እንደሚሄድ እናውቃለን፣ ግን ሞት በጣም ከባድ ነገር ነው። ሚስ ታደርገዋለህ ሚስ ታደርገዋለህ ይለኝ ነበረ በተደጋጋሚ። አዎ ሚስ እናደርጋለን። ሰዎች ምንም ነገር እንኳን ባይሆን ያለንን ግንኙነት፣ ያለንን ጨዋታ፣ ያለንን ህብረት፣ ያለንን መተሳሰብ ፍቅር ሁሉ ስለምናጣ ሞት የሚያሳዝን ነገር ነው እና ሰዎች ሁሉ ያለቅሱ ነበር። ማርያም ታለቅስ ነበር። ማርታም ታለቅስ እንደነበረ ነው እዚህ ጋ ተጽፎ አናገኝም እንጂ እና ያ ጌታ ኢየሱስ ክርስቶስን እንዳወከው ይናገራል። እኔ አሁን በኋላ እናገራለሁ። ጌታ ኢየሱስ እኛ ስናዝን ያዝናል ዝም ብሎ እዛ ሰማይ ላይ ያለ የእኛ ስሜት፣ የእኛ ሐዘን፣ የእኛ ችግር፣ የእኛ ጭንቀት፣ የእኛ ዲፕሬሽን የማይገባው የማያሳስበው አምላክ አይደለም ጌታ ኢየሱስ። ሰዎች እንደዛ አድርገው ያስባሉ ክርስቲያኖችም እንኳን። ለዚህ ነው ሰዎች ቀጥታ ወደ ጌታ ኢየሱስ ከመሄድ ይልቅ የተለያየ አገር እየሄዱ የሚንከራተቱት። ጌታ ግን ያዝንልናል፣ ቤታችን። ሐዘናችን ቦታ መጥቶ ሊያጽናናን ይፈልጋል ተመልከቱ ምን እንደሆነ እዚህ ጋር ጌታ ኢየሱስ ክርስቶስ አይሁድም ሲያለቅሱ አይቶ ቁጥር 33 በመንፈሱ አዘነ በራሱም ታወከ ወዴት አነሯችሁት አለ እነሱም ናና አሉ ከዛ በኋላ ኢየሱስም እንባውን አፈሰሰ ይላል ታያላችሁ ጌታ ኢየሱስ ለእኛ ያዝነ ለሚያዝኑ ያዝናል። ለሚያለቅሱ ያለቅሳል። የሰዎች ሐዘን፣ የሰዎች ለቅሶ፣ የሰዎች ዲፕሬሽን ውስጥ መግባት የሚያሳዝነው እውነተኛ ስሜታችንን የሚጋራ አምላክ ነው። በኋላም ጥቂት እናገርበታለሁ እና ይሄ ነው አውዱ። እና ወዴት አኖራችሁት ካለ በኋላ ጌታ ኢየሱስ መቃብሩ ጋር ሄደ። መቃብሩ ጋር ድንጋውን አንሱት አለ። እህትየው ማርታ እብዶ ነች ኖ ኖ ኖ የአራት ቀን ስለሆነ ይሸታል፣ መከፈት የለበትም ምናምን አለች። ጌታ ኢየሱስ ዝምን ያለው ተከፈተ። ከዛ በኋላ አላዛር ናውጣ ብሎ ሲናገር አላዛር ከሞት ወጣ እና ይሄ ነው። አጠቃላይ አሁን እኔ የምናገርበት እኔ ትንሣኤና ህይወት ነኝ ጌታ ኢየሱስ ክርስቶስ ያለበት ጠቅላላ አውድ ይሄ ነው። ጌታ ኢየሱስ ክርስቶስ ቁጥር 25 ላይ እዛ ሀዘን ቤት መጥቶ እኔ አለና ትንሣኤና ህይወት ነኝ። እንግዲህ ከነዚህ ከሰባቱ እኔነኞች አንዱ እኔ ነኝ ይሄ ነው ጌታ ኢየሱስ ክርስቶስ ትንሣኤና ህይወት ነኝ ያለውን ጥቂት ነገሮች እናገርበታለሁ እንደምታዩት ጌታ ኢየሱስ ያለው ሁለት ጥንድ ነገሮች ነኝ ነው ያለው እዚህ ጋር ትንሣኤም ነኝ ደግሞ ምንድን ነኝ ህይወት ነኝ በኋላ በሌላው ነጥብ ላይ እነዚህ ትንሣኤና ህይወት አንድን ነገር አንድ ነገር ይሄ ሲኖኒም የሚባል ነገር አለ አይደል፣ ተመሳሳይ ቃል። በዛ አይነት መልክ እንዳልተገለጹ ላሳያችሁ እሞክራለሁ። በጣም በጣም አስደናቂ እውነት ያለበት ክፍል ነው። ጌታ ኢየሱስም ለማርታ ለሚሰሙትም ሰዎች ትንሣኤና ህይወት እኔ ነኝ አለና የሚያምንብኝ ቢሞት እንኳ ህያው ይሆናል ብሎ ነው የተናገረው። እና ለማርታ ደግሞ አካባቢው ላሉ ሰዎች ጌታ ኢየሱስ በዚህ በሞት አጋጣሚ እየተናገረ ያለው ነገር ሞት አስጨናቂ ነው፣ ሞት ከባድ ነው፣ ሞት የሚለይ ነው፣ ሞት የሚያሳዝን ነው፣ ሞት የሚጎዳ ነው፣ ውስጥ ውስጡን የሚበላ ነገር ነው። የሞተብንን ሰው ስናስብ ግን እኔ ብሎ ጌታ ኢየሱስ ክርስቶስ የሚናገረው ትንሳኤ ነኝ፣ ምን ማለት ነው? ይሄ ትንሣኤ የሚለው ቃል በቀጥታ ለመተርጎም ብሞክር ኃይለኛ የሆነ መለኮታዊ ኃይል ያለበት ነገር ነው፣ ትንሣኤ። እዚህ ስላይዴ ላይ አላስቀመጥኩትም ይሄንን እና ሞት የሰዎች ሁሉ የነገሮች ሁሉ መደምደሚያና መጨረሻ የሆነ ነገር ነው። ሞትን የሚያሸንፍ የሰው ፍልስፍና፣ የሰው አስተያየት፣ የሰው ስራ የለም። ግን ሞትን የማሸነፍ ኃይል ስልጣን ችሎታ እና ልዩ መንፈሳዊ ረቂቅ ጥበብ ያለበት ነገር ነው። ይሄ ትንሣኤ የሚባለው ጌታ ኢየሱስ ክርስቶስ ያንን ነው እኔ ነኝ ብሎ የሚናገረው ሞት በቃ ያለውን ነገር እኔ ኖ ብዬ እንደገና ከሞት በላይ ባለኝ ስልጣን ሞትን ድል ማድረግ የምችል ድል የማደርግ ነኝ እያለ ነው ያለው ጌታ ኢየሱስ። አንድ ነገር ልነግራችሁ እፈልጋለሁ፣ በኋላ ምናገራለሁ። ጌታ ኢየሱስ እኔ ነኝ ነው እያለ ያለው። ነኝ ነው እያለ ያለው፣ እሆናለሁ አይደለም እያለ ያለው፣ ደግሞም አደርጋለሁ እያለ አይደለም ያለው። እያለ ያለው እኔ ነኝ ነገሩን ነው። አሁን ሞትን ድል ማደርገው እኔ ነኝ፣ በሞት ላይ ስልጣን ያለኝ እኔ ነኝ፣ እና ሞት ያሸነፈውን ነገር በሙሉ እንደገና እንዳልተሸነፈ አድርጌ ማንሳት የምችለው እኔ ነኝ እያለ ነው እየተናገራለሁ። እኔ ራሴ ትንሣኤ ነኝ። ስለዚህ በሞት የተበላሸውን ተስፋ የተቆረጠበትን ነገር አስተካካይ ነኝ እና ለውጥ የማመጣ ነኝ። ልዩ የሆነ ኃይል፣ ስልጣን፣ ጥበብ ቅጽበታዊ የሆነ ነው ለዛው ልክ ምናልባት ማሰብ ትችላላችሁ። አሁን ጌታ ኢየሱስ ክርስቶስ ሰዎች ሁሉ ተሰብስበዋል። በጣም ብዙ ሰዎች ናቸው። ምናልባት በሺ የሚቆጠሩ ይሆናሉ። ፈሪሳውያን አሉ፣ ጸሐፍት አሉ፣ ትልልቅ የሃይማኖት ሰዎች አሉ። ቅድም እንዳልኳቸው ማርታ፣ ማርያምና አላዛር በአይሁድ በዛን ጊዜ በጣም የታወቁ ቤተሰብ ናቸው እና ሰው ሁሉ መጥቷል እዛ እነሱን ለማየት እና ተደንቀዋል እዛ ጋር ነው ያኖር ነው ብለውት ሬሳው ጋር ከሄዱ በኋላ ወዲያውኑ በቃ ወደ ሰማይ አይኖቹን አነሳ። አባት ወይ እንደምትሰማኝ ምን አለው፣ አለ አላዛር ናውጣ ሲል የተገነዘው ሰውዬ። ምን አይነት ኃይል ነው ይሄ! የተገነዘው ሰውዬ ከነ መገነዙ ነው ብድግ ብሎ የወጣው እና ከዛ የተገነዘውን ግንዛት ፍቱ ብሎ ሲናገር ታያላችሁ። ቅጽበታዊ ኃይል ነው ትንሣኤ። ምናልባት እዚ ጋ ማስታወስ ቢያስፈልግ አንደኛ ቆሮንቶስ ምዕራፍ 15 ነው ክላሲክ ቴክስት የምንለው ትንሣኤን በተመለከተ ማለት ብዙ ነገሮች የተጻፉበት ክፍል ነው። በጣም ዝርዝር ትንሣኤ ምን ማለት እንደሆነ የሚያሳይ ክፍል ነው። ጌታ የሱስ ክርስቶስ እንደተነሳ፣ እኛ እንዴት እንደምንነሳ እና ይሄ ትንሣኤ ቅጽበታዊ የሆነ ነገር ነው በቅጽበት በሰዎች ውስጥ የእግዚአብሔር መለኮታዊ ኃይል ገብቶ ሞትን ወደ ህይወት የሚለውጥ አስደናቂ መለኮታዊ ኃይል ነው። ይሄ ነው ጌታችን ኢየሱስ ክርስቶስ ስለዚህ እኔ ትንሣኤ ነኝ ሲል እንዲህ አይነት ኃይል፣ እንዲህ አይነት ስልጣን፣ እንዲህ አይነት ችሎታ፣ እንዲህ አይነት ጥበብ፣ እንዲህ አይነት ብርታት ጉልበት አለኝ ነው እያለ ያለው። አሁን እዚህ ጋር ያላዛር ነገር ነው የተገለጠው። ግን በራሱም ላይ ጌታ ኢየሱስ ክርስቶስ የትንሣኤን ኃይል ገልጦ ትመለከቱታላችሁ። ለምሳሌ ዮሐንስ ወንጌል ላይ በጣም አስደናቂ ነው። ዮሐንስ ወንጌል ከተለያዩ ነጥቦች እየተነሳ ዮሐንስ ወንጌል ምዕራፍ ሁለት ላይ ገና አገልግሎቱን እንደጀመረ በቃና ዘገሊላ ውሃውን ወደ ወይን ጠጅ በለወጠበት ጊዜ ጌታ ኢየሱስ ክርስቶስ ራሱ በሶስት ቀን ከሞት እንደሚነሳ የተናገረበትን ክፍል ታያላችሁ። እንደገና ዮሐንስ 10 ባለፈው ሳምንት ተመለከትነው፣ ላይ ቁጥር 17 ጀምሮ እንደዚህ አለ ጌታ ኢየሱስ፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ሥልጣን አለኝ ደግሞም ላነሳት ሥልጣን አለኝ። ይህችን ትእዛዝ ከአባቴ የተቀበልሁ ብሎ ተናገረ። ራሱ ጌታ ኢየሱስ ክርስቶስ ራሱን ያነሳው ራሱ ነው። አንዳንድ ሰው እኛ እናምናለን መጽሐፍ ቅዱስ እንደሚል እግዚአብሔር አብ አነሳው፣ መንፈስ ቅዱስ አነሳው፣ ራሱን ራሱ ጌታ ኢየሱስ አነሳ። ስለዚህ ራሱንም ከሞት ያነሳ ነው ራሱ። ለዚህ ነው ትንሣኤ ነኝ ራሱ ብሎ መናገር የነበረበት እና ራሱ ከሞትን ድል አድራጊ በሞት ላይ ስልጣን ያለው ታላቅ ግሩም ቅዱስ ንጉስ እንደሆነ እንድናይ ነው የሚያስፈልገው እና ላላዛር ለማርታ ምንድን ነው ያላት? ወንድምሽ ይነሳል አላት። ማርታ አልገባትም። ወንድምሽ ይነሳል የሚለውን ነገር ስትሰማ፣ አዎ በትንሣኤ ጊዜ እንደ ማንኛውም ሰው ሁሉ ሰው ሲነሳ ይነሳል ነው ብላ የገመተችው። ጌታ ኢየሱስ ግን ዛሬ አሁን ከጥቂት ደቂቃ በኋላ ወንድምሽን ከሞት አነሰዋለሁ ምክንያቱም እኔ አለ ምንድነኝ? ትንሣኤ ነኝ። ጌታ ኢየሱስ እንደዛ አይነት አምላክ መሆኑን ማመንና ማወቅ ለእኛ በጣም አስፈላጊ ነው። አንዳንድ ሰዎች ከመጽሐፍ ቅዱሳዊ ያልሆኑ ነገሮችን ይናገራሉ። ግን ቅድም እንዳልኳቸው ይሄ እውነት የሆነ በትክክል በአካል የተፈጸመ በታሪክ የተመዘገበ እውነት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በትክክል አልዛርን ከሞት አንስቶታል ምክንያቱም እሱ ራሱ ትንሣኤ ስለሆነ ነው። ግን ወደ ሁለተኛው ስላይዴ ልሂድ ትንሣኤና ህይወት፣ የሚለውን ጥቂት ልጨምርበት። ጌታ ኢየሱስ በተናገራቸው ነገሮች ውስጥ በነዚህ በቁጥር 25 ላይ ሁለት ነገሮች ነው ያሉት። እኔ ትንሣኤ ነኝ አለ ደግሞም በኤንድ በና ትንሣኤና ህይወት ነኝ ብሎ ህይወትም ነኝ ነው ያለው። ይሄ ሌላው አስደናቂ የጌታ ኢየሱስ ክርስቶስ ልዩ ተፈጥሮ ነው። ማለት ተፈጥሮ ከምለው ይልቅ እውነት ብለው ነው የሚሻለው። ማለት በአማርኛ ኤሴንስ የሚባለውን ነገር ሁነት ወይም እውነት ተብሎ ተተርጉሟል እና የጌታ ኢየሱስ ክርስቶስ ማንነቱ ነው። ተፈጥሮ ማለት የሆነ ነገር የፈጠረው የሚል ግንዛቤ ሊሰጥ ስለሚችል ያንን ቃል መጠቀም ብዙ አልወድም። ግን ጌታ ኢየሱስ ክርስቶስ ህይወትም ነው። አሁን ዮሐንስ ወንጌል አሁን ቅድም በጣም አስደናቂ የሆኑ እውነቶች አሉበት ብዬ አለው። ገና ዮሐንስ ወንጌል ሲጀመር ጌታ ኢየሱስ ክርስቶስ ህይወት ነው እሱ የሚል እውነትን ተጽፎ ታያላችሁ እና ታዲያ እነዚህ ትንሣኤ ነኝ ካለ በኋላ ህይወት ነኝ ብሎ ሲናገር ጌታ ኢየሱስ ክርስቶስ የመኖር የህልውና የማያቋረጥ እንቅስቃሴ ድንቅ የሆነ በዚህ ምድር ላይ ያለ በዚህ ህዋ ውስጥ ያለ ህይወት ምንጭና መሰረት መሆኑን ነው የሚያሳየው። ማንኛውም ነገር በፍጥረተ ዓለም ውስጥ በዚህ አጠቃላይ ዩኒቨርስ ውስጥ ከአለመኖር ወደ መኖር የመጣው በጌታ በኢየሱስ ነው። ማንኛውም ህይወት ያለው ነገር ሊቪንግ የምንለው ነገር የሚታይም ይሁን የማይታይ፣ ወደ ህይወት የመጣው በጌታ በኢየሱስ ነው። የህይወትን ነገር ስናስብ፣ ህይወት ረቂቅ ነው። በቋንቋ መግለጥ ምናልባት በደንብ አይቻልም እና ከዘመናት ጀምሮ እስካሁን ድረስ ከአሁንም በኋላ ጌታ ኢየሱስ እስከሚመጣ ብዙ ፍልስፍናዎች ስለ ህይወት አስተያየት ሰጥተዋል፣ ይሰጣሉ እና በጣም ብዙ ፍልስፍና ህይወት ምንድን ነው የሚለውን ለማግኘት ብዙ የፍልስፍና ፍልስፍናዎች ተደርገዋል። እዛ ውስጥ አልገባም። ይሄ በጣም ሰፊ ርዕስ ነው እና ሳይንስ ሳይንስ ደግሞ ህይወት እንዴት ተጀመረ የሚለው ነገር ሳይንስን የሚያዞር ነገር ሆኗል፣ እና ሊያገኙት አልቻሉም ህይወት እንዴት እንደተጀመረ እኔ ሳይንስ ስላጠናው አንዳንድ ነገሮችን አውቃለሁ። ለምሳሌ ኢቮሉሽን ውስጥ ህይወት እንዴት እንደተጀመረ ይሄ የክህደቱ ዓለም የዛሬ ስንት ሚሊየን ዓመት በፊት የሆነ ፕሪሚቫል ሱፕ የሚሉት የሆነ ጭጣ ውስጥ የሰማይ ጨረር መጥቶ በጨረር አማካኝነት አሚኖ አሲድ ተፈጠረ። ከአሚኖ አሲድነት የሆነ ኦርጋናይዝድ ሆኖ ሴል ተፈጠረ። ከሴል ወደ እያደገ እያደገ አሁን ያለንበት ደረጃ ደረሰ ይላሉ። ይሄ ራቢሽ የሆነ ፍልስፍና ነው። የራሱ የተናገሩትም ሰዎች የማያምኑበት ነገር ዓለምን በሙሉ ያሳሳቱበት ነገር ነው። ህይወት እንዴት ተጀመረ የሚለውን ከዚህ ከምድር ተነስተው አሁን በጠፈር ምርመራ ውስጥ ሁሉ እያከናወኑ ነው። ምናልባት ታውቃላችሁ፣ ማርስ ሚሽን ላይ ማርስ ላይ የሄዱ መንኮራኩሮች ትልቁ ፍለጋቸው ሌላ ነገር ሊሆን ይችላል፣ ግን የህይወት ምንጭ ውሃ ምናልባት ይኖርና እዛ ውስጥ ይሆናል ህይወት የተጀመረው ሌላም ፕላኔት ከኤክሶ ፕላኔቶች ውስጥ ፈልገው ህይወት እዛ ውስጥ ይገኛል በጣም በጣም የሞኝነት የጭፍንነት እኔ ምርመራን አልጠላም ምርመራ አስፈላጊ ነገር ነው ግን ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በዚህ በሶስት ቃላት ትንሣኤና ህይወት ማነኝ ነው ያለው እኔ ነኝ ነው ያለው ይሄ ሁሉ ፍልስፍና አያስፈልግም ይሄ ሁሉ መዳከር ሌላ ሌላ ፕላኔት ኤክሶ ፕላኔት ምናምን ሚልክዌ ጋላክሲ ሌላ ጋላክሲ ውስጥ የህይወትን አጀማመር እንመርምር ማለት ውስጥ አስፈልግም መሄድ አስፈልግም። ቢሊየን ቢሊየን ቢሊየን መልቲ ቢሊየን ፕሮጀክቶች መቅረጽ አስፈልግም። ህይወት ማን ነው? ጌታ ኢየሱስ ነው። እኔ አለ ጌታ ኢየሱስ ህይወት ነኝ። ሳይንስ ምርመራውን ይቀጥል፣ ግን ህይወት ጌታ ኢየሱስ ክርስቶስ ነው እኛ እንድናውቅ ያስፈልጋል። እኔ ህይወት ነኝ። ስለዚህ ዮሐንስ ወንጌል ምዕራፍ አንድ ላይ ሲጀምር ቁጥር ሶስትና አራት ሁሉ በሱ ሆነ ከሆነው አንዳች ያለ እሱ አልሆነም የሚልና በእሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ብሎ ይናገራል ጌታ ኢየሱስ ውስጥ ህይወት ነበረች እና ህይወት ከሱ ነው የመነጨው እሱ ራሱ ምንድን ነው ህይወት ነው ጌታ ኢየሱስ ክርስቶስ እንደገና ደግሞ በይህንን ወንጌል የጻፈው ዮሐንስ በአንደኛ ዮሐንስ ምዕራፍ አንድ ቁጥር አንድና ሁለት ላይ እንደዚህ ብሎ ይናገራል። በጣም አስደናቂ ነው። ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን፣ እጆቻችንም የዳሰሱትን እናወራለን ብሎ ስለ ህይወት ቃል አለና ግን ቁጥር ሁለት ላይ ሲመጣ ህይወትም ተገለጠ አይተንማል፣ እንመሰክርማለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላቸዋለን ይላል። አሁን ኢየሱስ ክርስቶስ ሲገለጥ የተገለጠው ነገር ምንድን ነው? ያለው ህይወት ነው። ይህንን የተገለጠውን ህይወት ደግሞ እኛ በአይኖቻችን አይተነዋል፣ በእጆቻችን ዳሰነዋል፣ በጆሮቻችን ሰምተነዋል። ህይወት ኢየሱስ ነው። ኢየሱስ ደግሞ ለሰዎች ሁሉ ተገልጧል። ጌታ ኢየሱስ ክርስቶስ ትንሣኤ ነው፣ ደግሞም ህይወት ነው። እግዚአብሔር ይመስገን። እና አሁን እኔ ታዲያ ጌታ ኢየሱስ ክርስቶስን እንደዚህ አድርገን ማየት እና ማመን ካልቻልን፣ በዘመናችን ሁሉ ከርታታዎች ነው የምንሆነው። በዘመናችን ሁሉ በጭፍን ነው የምንመላለሰው። በዘመናችን ሁሉ የምናምነው ነገር እርግጠኛ አይደለም ማለት ነው። ጌታ ኢየሱስ ትንሣኤ ነው፣ ሞትን ድል ያደረገ እኛንም ከሞት ባሻገር የሚያሻገር ደግሞም ህይወት ነው። እነዚህ ሁለት ነገሮች በጌታ በኢየሱስ ውስጥ እንዳሉ እንድናምንና እንድናስተውል ያስፈልጋል። ወደሚቀጥለው ስላይዴ ሲሄድ እነዚህ ሁለቱ ነገሮች አንዱ ያንዱ ደጋፊዎች እንደሆኑ እንድናስብ እፈልጋለሁ። ጌታ ኢየሱስ ትንሣኤና ህይወት ነኝ ሲል ትንሣኤ አንዳንድ ሰዎች ቅድም ለመጥቀስ እንደሞከርኩት የትንሣኤና ህይወት የአንድ ነገር የተለያየ ስያሜዎች ናቸው ለማለት ሞክሯል። ግን አይደለም። ጌታ ኢየሱስ ትንሣኤ ነው፣ መቃብር ከፋች ነው፣ እንደገና የሞተውን አድሶ የሚያነሳ ነው። ይሄ ልዩ በሆነ ኃይሉ የሚከናወን ነገር ነው። ደግሞም ህይወት ነው። ያንን የተነሳውን ነገር እንዲቀጥል የሚያደርግ ነው። ተነስቶ ወይም ቆሞ ተመልሶ ወደ መበስበስ ወደ መዋረድ እንዲሄድ የሚያደርግ ሳይሆን ቀጣይ የሆነ ህይወት እንዲኖረው የሚያደርግ ነው። ስለዚህ ሁለቱ የተለያየ አጠቃቀም ያላቸው ነገሮች ናቸው እና ቅድም እንዳልኩት ትንሣኤና ህይወት ነኝ ሲል ጌታ ኢየሱስ ክርስቶስ እሆናለሁ ወይም ደግሞ አደርጋለሁ፣ ትንሣኤን እፈጥራለሁ ምናምን ሳይሆን ራሴ ነኝ ብሎ ነው የተናገረው። ይህንም ማወቅ ማስተዋስ በጣም ያስፈልጋል። ትንሣኤና ህይወት የሚለው የጌታ ኢየሱስ ክርስቶስ አባባል ከሰው ችሎታና አቅም በላይ የሆነ ነገር እንደሆነ እነዚህ ሁለቱን ነገሮች እንድታስቡልኝ ይፈልጋለሁ። ሰዎች ትንሣኤ መሆን አይችሉም። ትንሣኤን መስጠት አይችሉም። ትንሣኤን ማድረግ አይችሉም። ትንሣኤን የሚሰጥ ትንሣኤ የሆነ ትንሣኤን የሚያደርግ አንድ ብቻ ነው። ጌታ ኢየሱስ ብቻ ነው። ስለዚህ በእኛና በጌታ በኢየሱስ ክርስቶስ መካከል የሰማይና የምድር ያህል ልዩነት እንዳለ፣ ከዛም በላይ የሆነ ልዩነት እንዳለ እንድታስቡ ነው። ሰዎች ሞትን ለማሸነፍ የማያደርጉት ምርምርና ጥረት የለም። አሁን ቅድም ኤክሶ ፕላኔት ምናምን ፕላኔት ልዩ ልዩ ምርመራዎች እየተደረጉ እንደሆነ ነግሪያቸዋለሁ። ይሄ ፕላስቲክ ሰርጀሪ ምናምን የሚባሉ ነገሮችም ሁሉ ውስጥ ተገብቶ ሰው እንዳይሞት ለማድረግ ጥረቶች እየተደረጉ ነው። በብዙ ሚሊዮን ፈንድ የምርምሮች እየተደረጉ ነው። ግን ሞትን ማሸነፍ ሞትን ማስቀረት በፍጹም ለሰው የተሰጠው ችሎታና ጥበብ አይደለም። አዎ እንደ ሞባይል አይነት ነገሮች በጣም የረቀቁ ቴክኖሎጂዎች መጥተዋል። በሞት እና በሕይወት ላይ ግን ማንም ምንም ምንም ማድረግ አይችልም። ጌታ ኢየሱስ ክርስቶስ ብቻ ነው በዚህ ላይ ስልጣን ያለው እና ይሄ ችሎታ ስልጣንም እሱ ውስጥ ብቻ ነው። ትንሣኤና ሕይወት ነኝ ሲል እንግዲህ በእኛና በሱ መካከል ልዩነት እንዳለ የተወሰነና ያልተወሰነ የእውነት ቅድም እንዳልኩት የሁነት ወይም ደግሞ የኤሰንስ ልዩነት እንዳለ የሚያስረዳም ነገር እንደሆነ እንደሆነና እሱ አምላክ የሰማይና የምድር ፈጣሪ መሆኑን ለሚሰሙና ለሚገባቸው በግልጽ እየተናገረ እንደነበረ እንድታውቁልኝ ይፈልጋለሁ። በዚህ በዚህ በአሁን ባለንበት ዓለም ውስጥ የልዩ ልዩ ሃይማኖት ሰዎች ክርክር ያደርጋሉ እና በጣም አግሬሲቭ የሆነው ክርክር ያለው በእስላሞች እና በሙስሊሞች መካከል ነው። በጣም አግሬሲቭ ነው ክርክሩ እና ከምትገምቱት በላይ መጽሐፍ ቅዱስን ቃል በቃል ያጠኑ ሙስሊሞች አሉ እና በጣም በሚገርም መንገድ እና ዝም ብሎ ተራ የሆነ ፓስተር ወይም በደንብ ያላነበበ ልበል ያላነበበ የእነሱንም እምነት ምን እንደሆነ የማያውቅ ፓስተር ክርክር ላይ መቅረብ የለበትም ይሄ ውይይት ላይ እና ብዙዎች ተሸንፈው አይቻለሁ። እና ቆይቷል እንደዚህ አይነት ነገር ከጀመረ ከደቡብ አፍሪካ እንደ አህመድ ዲዳት የሚባል ሰው ነው ያስጀመረው። እና አሁን በጣም ኢትዮጵያ ውስጥ ራሱ በጣም አስደናቂ የእስልምና ተከራካሪዎች አሉ። እና ኢየሱስ ክርስቶስ አምላክ አይደለም ብለው አፋቸውን ደፍረው ለመከራከር ይሞክራሉ። ግን እዚህ ጋር ያለውን ጥቅስ ብትመለከቱ እኔ ትንሣኤና ህይወት ነኝ። ማንም መሐመድ አላለውም። ቡድሃ ማንም የሃይማኖት መሪ አላለም፣ ሊለውም አይችልም። እኔ ፓስተር ነኝ ልለው አልችልም፣ ቦታዬን ስለማቅ። ስለዚህ እኔ ትንሣኤ ነኝ እኔ ደግሞ ህይወት ነኝ ሲል በእኛና በሱ መካከል በጣም ትልቅ ልዩነት እንዳለ ዝም ብሎ የሃይማኖት መሪ ሳይሆን አምላክ ያልተወሰነ የማይወሰን በስልጣን በችሎታው፣ በጥበቡ ልዩ የሆነ አምላክ መሆኑን የሚያሳይ ነገር ነውእና ይህንን ልባችን ውስጥ እንድናስቀምጥ ያስፈልጋል። የሚቀጥለው ስላይዴ ላይ የክፍሉ ማሳሰቢያ ታዲያ ይህንን ጌታ ኢየሱስ ከተናገረ በኋላ ምንድነው ማሳሰቢያው የሚለውን ነገር ጥቂት ነገር ልበላችሁ። ጌታ ኢየሱስ ክርስቶስ ለማርታ ያላት፣ ኢየሱስም ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢኖር እንኳ ህያው ይሆናል። ህያው የሆነ የሚያምንብኝም ቁጥር 26 ሁሉ ለዘላለም አይሞትም። ይህን ታምኛለሽን ብሎ ጌታ የሱስ አጠቃላዩን እውነታ ከወንድሟ ሞት ጋር አያይዞ ለማርታ ጥያቄ ሲያቀርብላት ታያላችሁ። በመጀመሪያ መልእክቱ ያስተላለፈው ጌታ ኢየሱስ ምንድን ያለው ልክ በሌሎቹ ቦታዎች እኔ ነኝ እኔ ነኝ እንዳለው ቅድም ብያቸዋለሁ። የህይወት እንጀራ እኔ ነኝ እኔን የሚበላ ማለት በእምነት እኔን ውስጡ የሚያደርግ የዘላለም ህይወት አለው እና የዓለም ብርሃን ነኝ፣ የሚከተለኝ በጨለማ አይመላለስም። በሩ እኔ ነኝ፣ በእኔ የሚገባ ይገባል፣ ይወጣል፣ ይድናል፣ መሰማሪያ ያገኛል ብሏል። መልካም እረኛ እኔ ነኝ። መልካም እረኛ ስለሆንኩ ለዘላለም የኔ በግ፣ የኔ ተከታይ፣ የኔ አማኝ ይጠበቃል ነው ያለው። አሁን እዚህ ጋር የሚያምንብኝ አለና ሕያው ነው የሚሆነው ቢሞትም እንኳን ነው ያለው ጌታ ኢየሱስ። ስለዚህ እኛ ሁላችንም እንሞታለን፣ ግን ብንሞትም እኔና እናንተ ሕያው ነው የምንሆነው። የእኛ ነገር ሞት ላይ አይደመደምም። የእኛ ነገር ሞት ላይ አያቆምም። ልክ እንደ ሞትን ምን ውስጥ ነው የምንገባው? ሕያውነት ውስጥ ነው የምንገባው። ይህንን እኔ የፈለሰፍኩት ወይም እኔ የፈጠርኩት ነገር አይደለም። ጌታዬ ኢየሱስ ክርስቶስ ያለው ነው፣ ለማርታ ያላት። የሚያምንብኝ ቢሞት እንኳን ምን ይሆናል አለ? ሕያው ይሆናል። እና ሕያው የሆነ የሚያምንብኝ ሁሉ ለዘላለም ደግሞ ከአሁን በኋላ ምን አያደርግም? አይሞትም። በነገራችን ላይ ይህን ትንሣኤን በተመለከተ ሁለት ቃላት አሉ በእንግሊዝኛ የአንደኛው ሪዘራክሽን ነው ትንሣኤ ነው ሪል ትንሣኤ ነው። ሁለተኛው ግን ሪሰስቴሽን የሚባል አለ። አሁን አላዛር ይህንን አይነት ነው ያገኘው። ጌታ ኢየሱስ ክርስቶስ አስነስቶታል። ነፍሱ ወደ ህይወቱ ተመልሳለች። ለጥቂት ጊዜ ኖሮ ሞቷል። ሪዘራክሽን በሚባለው ግን ለጥቂት ጊዜ ኖሮ መሞት የሚባል ነገር የለም። ለዘላለም ነው የምንኖረው። ይህንን ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው ሁሉም ሰዎች ዚህ ሉቃስ ወንጌል ምዕራፍ ሰባት ላይ የአንዲት መበለት ሴት ልጅ እያለቀሰች ሰው እያለቀሰ ሲወጣ ጌታ ኢየሱስ አግኝቷቸው ቃሬዛውን ነካ ቆሙ። ከዛ አንተ ወጣት እልሃለሁ ተነስ ብሎት ብድግ እንዳደረገው አይተናል። እሱም ሞቷል አላዛርም እንደገና ሞቷል። ግን ይሄኛው ትንሣኤ ጌታ ኢየሱስ የሚናገረው የዘላለሙን ትንሣኤ ነው። እኛ በሱ የምናምን ሰዎች ብንሞትም ምን እንሆናለን? ሕያው እንሆናለን። የሚያምንብኝ ሕያው የሆነ ደግሞ ለዘላለም አይሞትም። ይሄንን ታምኛለሽ ሆይ ብሎ ጌታ ኢየሱስ ክርስቶስ ለእኔም ለእናንተም፣ ለአንቺም፣ ለአንተም፣ ለሁላችንም እንደ ማሳሰቢያ ነው የተናገረው። የብዙዎች የሞት ፍልስፍና ገደል የከተተ እውነት ነው። የጌታ ኢየሱስ ክርስቶስ የሞት እውነት ግን በጣም አስደናቂ ነው። ራሱ እኔ ሞት የሚባለውን ነገር ሳስበው ልክ አዳምና ሔዋን ኃጢአት ከሰሩ በኋላ ሞት ወደ እነሱ ሲመጣ በእግዚአብሔር መለኮታዊና ጥበባዊ መለኮታዊ ጥበብ ውስጥ ሞት የሚባለው ነገር ሲመጣ እንደገና ወደ እግዚአብሔር በእምነት የምንመለስበትን መንገድ ነው እግዚአብሔር የሰራው። ስለዚህ እንደገና ወደ እግዚአብሔር ለመመለስ የምንችልበት መንገድ ነው እና ሞት ለዘላለም ከእግዚአብሔር ሊለየን አይችልም። በእርግጥ የሚለዩ አሉ ማለት ዘላለም ሲኦል ውስጥ የሚቃጠሉ የሚሰቃዩ ይኖራሉ። እኛ ግን በክርስቶስ የምናምን ለዘላለም ከእግዚአብሔር ጋራ እንደምንኖር ነው። እንግዲህ እቅዱ እግዚአብሔር ያቀደው እቅድ ወደ እግዚአብሔር የምንመለስበት መንገድ በሞት የተዘጋጀ ሆኖ ግን የምናምን ሰዎች ደግሞ በሱ በክርስቶስ ትንሣኤነት፣ ህይወትነት የምናምን የኃጢአት ቅርታ ሰጭነት የምናምን ሰዎች በቀጥታ ወደ እግዚአብሔር የዘላለም መንግስት ገብተን አስደናቂ ዘላለማዊ ህያው የሆነ ህይወት ውስጥ እንኖራለን ለዘላለም ደግሞ አንድ አንሞትም፣ ከእግዚአብሔር ጋር እንኖራለን የሚለውን ጽንሰ ሀሳብ ነው የሚያሳየው። ና ይህንን ማሳሰቢያ ነው ለማርታ የነገራት። በእኔ የሚያምን የዘላለም ህይወት አለው። እና ደግሞ በእኔ የሚያምን እና የሞተ ለዘላለም እንደገና ምን አያደርግም፣ አይሞትም። በክርስቶስ ያላመነና የሞተ ሁለተኛ ሞት የሚባል ሞት ይጠብቀዋል። ያ እሳት ባህር ውስጥ መጣል ነው። አማኞች ግን እንደዚህ አይነት ነገር አጋጥማቸውም። ክብር ለእግዚአብሔር ይሁን። የመጨረሻ ስላይዴ ላይ መጣና ትንሣኤና ህይወት በተግባር የሚል የመጨረሻ ነጥብ አለኝ። ይህንን ተናግሬ ፈጠን ፈጠን ብዬ ወደ ማጠቃለያ መጣለሁ። አክቹዋሊ ይሄኛው ማጠቃለያ የመጨረሻዬ ነጥብ ነው ጌታ ኢየሱስ በነዚህ በዚህ አውድ ውስጥ ና ይሄንን እኔ ህይወትና ትንሣኤ ነኝ ብሎ በተናገረበት ክፍል ውስጥ እራሱንና የሆነውን ነገር እንድናይ እፈልጋለሁ። በመጀመሪያ ጌታ ኢየሱስ የሰዎች ሐዘን ተካፋይ እንደሆነ ልነግራችሁ እፈልጋለሁ። ቁጥር 32 33 ላይ ቅድምም አንብቤዋለሁ። ኢየሱስም እሷ ስታለቅስ፣ ከእሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ በራሱም ታወቀ። ወዴት አኖራችሁት? አለ። እነሱም ጌታ ሆይ፣ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። ጌታ ኢየሱስ ሐዘናችን፣ ስሜታችን፣ መረበሻችን የሚነካው በጣም አስደናቂ አምላክ ነው። በጣም የቅርብ አምላክ ነው። የሩቅ አምላክ አይደለም እና የእኛ ሐዘን፣ የእኛ ለቅሶ ያሳዝነዋል። አንዳንድ ሰዎች በጣም ይገርሙኛል። ጨካኞች ናቸው። ሰዎች እዚህ ጋር ተንጨርጭረው ቢሞቱ ቅር የማይላቸው ሰዎች አግኝቻ አይቻለሁ። ጌታ ኢየሱስ እንደዚህ አይደለም። ለእያንዳንዳችን የሚያዝንልን አዛኝ፣ የሚቆረቆርልን፣ የሚያስብልን፣ የሚጠነቀቅልን አምላክ ነው። ሐዘናችን ያሳዝነዋል እና ይህንን ማወቅ በጣም በጣም አስፈላጊ ነው ምክንያቱም በልዩ ልዩ ውጣ ውረዶች ውስጥ በዚህ ምድር ላይ እናልፋለን። የሚያዝንልን አለ ማንም ሊያዝንልን ይችላል። የሚያዝንልን አለ። ጌታ ኢየሱስ ክርስቶስ አለቀሰ፣ እንባውን አፈሰሰ። ሰፊ ነገር መናገር ይቻላል። ስለዚህ ሰዓት አይበቃም። ግን በዚህኛው ቦታ ከምናገርበት ነጥብ አንዱ ጌታ ኢየሱስ ሰው ለማይችለው ችግር መልስ ሰጭም ነው። አሁን እኛ ለቅሶ ቤት የተቀመጥንበት ጊዜ አለ። እኛም በራሳችን ለቅሶ የተቀመጥንበት ጊዜ አለ። እኛም ራሳችን ላስለቀሰን ችግርና ለቅሶ ቤት ለተቀመጥንባቸው ችግሮች እኛ እግዚአብሔር ይባርካችሁ። ዞሮ ዞሮ ከሞት ዞሮ ዞሮ ብለን ነው የምንናገረው። ለሞት የምንሰጠው መልስ የለም። እንባችንን እናፈሳለን። ጌታ ኢየሱስ ክርስቶስ ግን መልስ ሰጠ። በጣም የሚገርም ነው። ራሷ ማርታ እንኳን ይሄ የተፈጥሮ ግዴታ ነው አራት ቀን ሆኖታል። አክት ሞለታል። ምናልባት በሶስተኛው ቀን ብትደርስ ኖሮ ምናልባት ተስፋ ነበረ፣ ግን አሁን በስብሷል፣ መሽተት ጀምሯል። ስለዚህ ሌላ በሽታ ከምታመጣብን መቃብሩ አይከፈት የሚል አስተያየት ነው የሰጠችው። ጌታ ኢየሱስ ግን ከዛ በላይ የሚሄድ ነው፣ የበሰበሰውንም ማስነሳት የሚችል ነው። እና ይሄ ለሰው ሰው ለማይችለው ችግር ለማይችለው ጥያቄ ለማይችለው እንቆቅልሽ መልስ ያለው ጌታ ኢየሱስ ክርስቶስ ጋ ብቻ ነው። ለዚህ ነው ቅድም እኔ የዘመኑ ክርስቲያኖች ያሳዝኑኛል ያልኩት። በጣም ልዩ ልዩ ጥያቄዎች ሲነሱ እኔ እናንተ ጥያቄ ብሰጡኝ ኦነስት ሊጸልይላችኋለሁ፣ ግን የሚጸልይልኝ ሰው ጥየቃ አዲስ አበባ ውስጥ ስልክ ነቢይ ማስቀመጥ የለብኝም። እንደዚህ አሜሪካ ያሉ ብዙ ክርስቲያኖች እያንዳንዳቸው አዲስ አበባ ነቢይ ያላቸው፣ ታምናላችሁ? ትገምታላችሁ? ጌታ ኢየሱስ ክርስቶስን የማያምኑ ሰዎች ናቸው እነዚህ። ጌታ ኢየሱስ ክርስቶስ የቅርብ አምላክ፣ በችግራቸው ተካፋይ፣ የእንቆቅልሻቸው ፈቺ ሳይሆን ሌሎች ሰዎች እንደሚፈቱላቸው የሚያምኑ የሚያስቡ ሰዎች አለ። በጣም ኮንፊውዥን ውስጥ ነው ያሉት ሰዎች። ምናልባት ጊዜያችሁን ትንሽ እሻማ ይሆናል እንጂ ደብረ ብርሃን ባለፈው ሄጄ አንድ ፓስተር የነገረኝ ነገር በጣም የሚገርም ነው። ልን እና እነግሬያቸዋለሁ እነግሬያችሁ እንደሆነ አላውቅም። አንዷ የአንድ ቤተ ክርስቲያን ነብይ ነኝ ብላ የተቀመጠች ናት። ምን እንዳደረገች ታውቃላችሁ? ባላለኝ ባል ባል ጌታ ሰጥቶኛል አለች እና ይሄ ባል ምን አይነት ባል ነው? በቃ ጌታ ሰጥቶኛል ብላ ያለችው ባል፣ ሰርግ ተደገሰ፣ ሚዜዎች ተዘጋጁ። ለባሏ ራሷ ሚዜ አዘጋጀች፣ ለራሷ ሚዜ አዘጋጀች እና ድግስ ተደግሶ ተሞሽራ ቁጭ አለች። ባሉ ጌታ ይልካል። የታ አለ ባልሽ? ጌታ ይልካል። የምሳ ሰዓት አለፈ፣ የራስ ሰዓት ሊደርስ መጣ። ሰው ሁሉ አፍሮ ተነስቶ ጥርግ ብሎ ጥሏት ወጣ። እንደዚህ አይነት እብዶች ያሉበት ዘመንና ጊዜ ነው። መንፈስ ቅዱስ መጫወቻ ሆኗል፣ በእነዚህ አይነት ሰዎች። ጌታ ኢየሱስ ክርስቶስ የሩቅ አምላክ አይደለም። ኖርማሊ ምንድን ነው የሚሆነው? ወንድና ሴት ይተዋወቃሉ፣ ወደድኩ ወደድኩ እሺ ይባባላሉ። ከዛ በኋላ ተገናኝተው እቅድ አቅደው ወደ ጋብቻ ብቻ በቅድስና መንገድ ይመጣሉ። ይሄ የክሬዚዎች እምነት ነው፣ የእውነተኛ እምነት አይደለም። እንደዚህ አይነቱ እንቅስቃሴ ይሄ መንፈስ ቅዱስን ክት አድርጎ ይሰራል፣ ይናገራል፣ ይመራል ሰዎችን ያስተምራል። እኔ በቤንዚን አይደለም የማስተምረው እዚህ በመንፈስ ቅዱስ ነው። እና ግን እንደዛ አይነት ውዥንብር ውስጥ የገቡበት ጊዜ ነው። ሰዎች እግዚአብሔርን እንዳለ ጭራሽ አውቀው ሳይሆን በሌላ መንገድ በተለየ ሁኔታ መጽሐፍ ቅዱሳዊ ባለነ መንገድ እንደሚያገኙት ያስባሉ። ጌታ ኢየሱስ ክርስቶስ ግን ለችግራችን ሁሉ መፍትሄ የሚሰጥ የቅርብ አምላክ እውነተኛ ወዳጅ እውነተኛ ጌታ ነው። ታዲያ ጌታ ኢየሱስ ክርስቶስ መቃብሩ ይከፈት አለ። አሁን ትንሣኤና ሕይወት በተግባር ነው ያልኳችሁ። እና ሰዎች ተሰብስበዋል። መቃብሩ ይከፈት አለ። ጌታ ኢየሱስ ክርስቶስ አልዓዛር ና ውጣ አለ። ወዲያውኑ ትንሣኤ በተግባር እዛ ቦታ ታየ። ጌታ ኢየሱስ ክርስቶስ የትንሣኤ ጌታ ነው። ራሱ ትንሣኤ ነው። በዚህ ከዚህም በፊት ተናግር ያለው እዚህ ደቡብ አፍሪካ ውስጥ ያሉ የሀሰት ነቢያትና ፓስተሮች አሉ። ያልሞተ ሰው በሳጥን ውስጥ አድርገው አደባባይ አምጥተው ቸርች ውስጥ አምጥተው ያልሞተውን ሰው ሄደው እዛ ጋር በኢየሱስ ስም ተነስ ብለው ሲነሳ እንደተነሳ አድርገው ሲያሳዩ አይተናል። በአለም ሁሉ በቪዲዮ አያፍሩም። እነዚህ ሰዎች ሌቦች፣ አጭበርባሪዎች ናቸው። አላዛርን ከሞት ያስነሳው ጌታ ኢየሱስ ክርስቶስ ብቻ ነው። ከሞት ማስነሳት የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። እኛ ሰዎችን ከሞት እንዲነሱ ጌታ ፈቃድ ከሆነ አስነሳቸው ብለን መጸለይ እንችላለን፣ ግን ሬሳ አንጎትትም፣ ሬሳ አናነሳም፣ ሬሳም አንነካም። ምክንያቱም ማንሳት የሚችል እሱ ነው። እንጸልያለን። ከዛ ውጭ የምናደርገው ነገር የለም። ጸሎት ሰምቶ ጌታ ካስነሳ ደስ ይለናል። ግን እኔ አይደለውም ያስነሳሁት። አሁንም ማን ያስነሳው? ጌታ ኢየሱስ ነው። ከሬሳ ተነሳ ይባልና ማኑ አስነሳ የሚባለው ፓስተር ከሌ ነቢይ ከሌ ሐዋርያ ከሌ ነው። ይሄ መጽሐፍ ቅዱሳዊ አይደለም፣ ደሞም ውሸት ነው እና ጌታ ኢየሱስ ክርስቶስ ግን አላዛርን ናውጣ ሲለው ወዲያውኑ ወጣ። ከዛ የተገነዘውን ግንዛ ፍቱት አለ። ፈቱት ሄደ አብሮት በዚህ በምዕራፍ 12 ላይ ብትመጡ ጌታ ኢየሱስ ክርስቶስ አብሮት ንሳ ቀርቦ አብረው እንደበሉ የሚናገር ክፍል ታገኛላችሁ። ግን ትንሽ ስለ መንፈሳዊ ትንሣኤ ደግሞ ልንገራችሁ። ጌታ ኢየሱስ ክርስቶስ አሁን በሰዎች ሕይወት በትንሣኤው ኃይሉ የሚሰራ አምላክ ነው። አሁን በስብከት ሞኝነት በጸሎት ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ እንዲመጡ ሲጋበዙ አምነው ጌታ ኢየሱስ ክርስቶስን ሲቀበሉ ማለት እምነታቸውን በጌታ በኢየሱስ ላይ ሲያደርጉ ሰዎች በዚህ በትንሣኤው ጌታ ትንሣኤ በሆነው በጌታ በኢየሱስ ልክ ሲያምኑ ከሞት ወደ ህይወት ይሻገራሉ ማለት። መጽሐፍ ቅዱስ እያንዳንዱ ሰው በኃጢአት ምክንያት ሙታን ነው ነው የሚለው። እያንዳንዱ ሰው ኃጢአተኛ የሆነ ጌታን ያልተቀበለ በጌታ ያልሆነ ሰው በሙሉ የቆመ ሙት ነው። ስለዚህ ምን ይላል? ኤፌሶን ላይ ሐዋርያው ቅዱስ ጳውሎስ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን የስጋችንን የልቡናችንን ፈቃድ እያደረግን በስጋችን ምኞት እንኖር ነበርን። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ህይወት ሰጠን። ስለዚህ ክርስቶስ ክርስቶስ ትንሣኤ ስለሆነ እኛን በክርስቶስ ውስጥ አድርጎ ከክርስቶስ ጋር እኛን ከሞት አነሳን። በክርስቶስ ያመኑን ሰዎች እና ጌታ ኢየሱስ ትንሣኤ ነው። ጌታ ኢየሱስ ህይወት ነው። በክርስቶስ ኢየሱስ በማመን ሰዎች ከሞት ወደ ህይወት፣ ከኃጢአት ወደ ጽድቅ፣ ከጨለማ ወደ ብርሃን መሸጋገር የሚችሉት በክርስቶስ ኢየሱስ ብቻ ነው። ታዲያ ጌታ ኢየሱስን አለማመን ሞኝነት አይመስላችሁም? የሞኝነት ሞኝነት የጅልነት ጅልነት። ጌታ ኢየሱስ ክርስቶስን እንደ ቃሉ አለመከተል ሞኝነት ጅልነት። ከዚህ የበለጠን በጨለማ መመላለስ ምን ይገኛል? ጌታ ኢየሱስ እኔ የህይወት እንጀራ ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ አለና የበጎች በር ነኝ፣ እኔ መልካም ረኛ ነኝ፣ ደግሞ እንደገና ትንሣኤና ህይወት እኔ ነኝ አለ። ይህንን ጌታ ኢየሱስን እንደዚህ በሆነ መልኩ የምናውቀው ከሆነ በጣም የተባረከ ህይወት ይኖረናል። ጌታ ኢየሱስ ክርስቶስ እሱን በማወቅና በሱ ውስጥ ያለውን በረከት በማግኘት ይባርከን።